የደቡብ ኢትዮጵያ ክልል ምክር ቤት ጉባኤ የሲዳማን ውሳኔ ሕዝብ ለማስፈጸም ያስችላል የተባለውን የሕግ ማዕቀፍ በአብላጫ ድምፅ አጽድቋል። ሲዳማ በክልልነት የሚደራጅ ከሆነ ሐዋሳ ከተማ ተጠሪነቱ ለሲዳማ ክልል ሆኖ በሚቀረውም ክልል ዋና ከተማነት እንዲቀጥል የንብረት ክፍፍልና የስልጣን ሽግግርን በሚቀጥሉት አስር ዓመታት ውስጥ እንዲፈጸም የሚደነግገው ማዕቀፍ በ168 ድጋፍ፣ በ55 ተቃውሞና በ23 ተአቅቦ ጸድቋል። የምክር ቤቱ ጉባኤ የ14 አዳዲስ ካቢኔ አባላትን ሹመትም አጽድቋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። ዛሬ የተጠናቀቀው የደቡብ ክልል ምክር ቤት ጉባኤ በክልሉ መስተዳደር ምክር ቤት በቀረበው የውሳኔ ሀሳብ ላይ የምክር ቤቱ ሕዝብ እንደራሴዎች ባልተለመደ መልኩ ሰፊና የሀሳብ ልዩነት የተስተዋለበትን ውይይት አድርገዋል። የውሳኔው ሀሳብ የሲዳማ ብሔር ውሳኔ ሕዝብ ለማስፈጸም ያስችላል የተባለው የህግ ማዕቀፍ ሲሆን መነጋገሪያ የሆነው የአዋሳ ከተማ እስከ ሁለት የምርጫ ዘመናት የሁለቱም ክልል መቀመጫ ሆነው መቅረቡ፣ የንብረት ክፍፍልና የስልጣን ሽግግር ጊዜን የተመለከቱ ጉዳዮች ናቸው። ሀሳባቸውን ከሰነዘሩ የምክር ቤት አባላት ውስጥ አንዱ የሆኑት አቶ ሀሳ መሐረሶ የሚከተለውን ብሏል። አመት እንዲቆይ ታሳቢ ያደረገው መነሻ ምንድን ነው? ግልጽ መሆናል። ምንድን ነው ታሳቢ ያደርገው? አስር አመት እዚህ አስገዳጅ ሁኔታዎች ካሉ መብራራት አለባቸው። በእነዚህ አስር አመታት ውስጥ ከተማዋን ማን ያለማታል? የሽግግር ጊዜው ረዝሟል የሚሉና የሀብት ክፍልስ መቼ ይጠናቀቃል የሚሉ ሀሳቦች በጥያቄ መልክ ቀርበዋል። የምክር ቤቱ አባል ወይዘሮ ኢቴነሽ ሊያስ ከዚህ ቀደም በነበረው እኮ የአንድ ክልል ርዕሰ ከተማ ሆና ነው አሳ እየተመራች የቆየችው፣ ያላያስቸግር ይችላል። አሁን ግን የሁለት ክልል ርዕሰ ከተማ መሆን በሁለት ክልል የመልማት አክሰሱ ይኖራታል ወይም ወይ ምንድን ነው የታሰበው? የክልሉ ምክትል ርዕሰ መስተዳድር አቶ ሬስቱ ይርዳ ማብራሪያ ሲሰጡ የሲዳማ ክልልነትን ጥያቄ ስናስፈጽም የሁላችንን ማብሮነትና ተጠቃሚነትን በሚያረጋግጥ መልኩ መሆን ይገባዋልም ብሏል። ተጨማሪ ጊዜ ተሰጥቶ በማስፈጸሚያ ህግ ማዕቀፍ ላይ ሰፊ ውይይት ማድረግ አለብን ተብሎ ከምክር ቤቱ ለተነሳውም ጥያቄ ኃላፊነቱን የወሰደው ብሔራዊ ምርጫ ቦርድ የህግ ማዕቀፍ ተዘጋጅቶ ቶሎ እንዲቀርብለት በመጠየቁና በዚህ ምክንያትም ተጨማሪ ቀን መራዘም ስለሌለበት ከዚህ በላይ መቆየት አንችልም ብለዋል። ርዕሰ መስተዳደሩ የተሰጠው የሽግግር ጊዜ ረጅም ነው ተብሎ ለቀረበው ሐሳብና ነባሩ ሲባል ሲገለጽ የነበረው የደቡብ ክልል ማዕከል የት ይሆናል ለሚለው ጥያቄም የሚከተለውን ምላሽ ሰጥተዋል። ሽግግር ወቅትን በተመለከተ ሁለት ነገሮች ተነስተዋል። አንዱ ለምን ይቆያል ነው፣ ሌላው ደግሞ እንዴት ይቆያል የሚል ይሽ ተነስተዋል። በነገራችን ላይ የመቆየቱ ጉዳይ በነባሩ ክልል እና ለዛ በሚያደርገው ቅድመ ዝግጅት ይወሰናል። ነባሩ ክልል የት ይሆናል ማዕከሉ ገና አልወሰነም። በዚሁ ምክር ቤት ወደፊት ተጠንቶ የሚቀርብ ነው የሚሆነው። ወደፊት ምክክር የምናደርግባቸው ብዙ ጉዳዮች አሉ። የንብረት ክፍል ጉዳይም በሚቀመጠው ሕጋዊ አካሄድ ይፈጽማል ነው ያሉትም ጋር በተያያዘ የሚነሳው በክልሉ ባለቤትነት ያሉ ንብረቶች ሐዋሳ ከተማ ላይ አለ፣ በክልሉ በብዙ ከተሞችም አለ፣ በብዙ አካባቢዎችም አለ። ስለዚህ የክልሉ ንብረት ሲሆኑ ወይም በክልሉ ባለቤትነት ያሉ ስላልን እዚህ ላይ ብዙ መወዛገብ የለብንም። ሳይንስም ስለሆነ ማለት ንብረቱ እንዴት ይለያል፣ እንዴት ይገመታል፣ እንዴት ይሄዳል የሚለው ደግሞ አገራችን ውስጥ ንብረት ስለሚገመትበት ግና አሰራር ተከትለን ይፈጸማል ብለን ያልነው ስለሆነ ለማንም ጉዳት የሚያስከትል ስላልሆነ እዚህም ላይ ብዙ ጉዳይ አድርገን ባንወስደው። የሐዋሳን ከተማ በተመለከተም የሚከተለውን ተናግሯል። የሐዋሳ ከተማን በተመለከተ የሲዳማ ብሔር በህዝበ ውሳኔ መሰረት በክልል የሚደራጅ ከሆነ ክልል ከሆነበት ጊዜ ጀምሮ የክልልነት ስያሜ ይዞ በሰፈረበት መልክዓ ምድር በህገ መንግስቱ መሰረት የሚቋቋም ሆኖ ሐዋሳ ከተማ አስተዳደር ተጠሪነቱ ለአዲሱ ክልል ሆኖ ከነባሩ ክልል ጋር በጋራ የሚጠቀሙ ይሆናል ተብሎ ቢቀመጥ ሁለቱንም ማኔጅ የሚያደርግ ስለሆነ ብዙ ችግር አይኖረውም ለማለት ነው። የምክር ቤቱ አባላት ሰፊ ውይይት ካደረጉ በኋላ የሲዳማ ዞን በክልልነት የሚደራጅ ከሆነ የሐዋሳ ከተማ ተጠሪነቱ ለሲዳማ ክልል ሆኖ እስከ ሁለት የብሔራዊ ምርጫ ዘመናት የሁለቱም ክልሎች ከተማ እንደሆነና የንብረት ክፍልና የስልጣን ሽግግርም በሚቀጥሉት አስር አመታት ውስጥ እንዲፈጸም በምክር ቤቱ ጸድቋል። ቀረበው የውሳኔ ሀሳብ ወይንም ሞሽን ቁጥር አስራ ሶስት ሁለት ሺህ አስራ ሁለት ሆኖ በሀምሳ አምስት ተቃውሞ በሀያ ሶስት ድምፅ ታቅቦ በመቶ ስልሳ ስምንት ወይንም በአብላጫ ድምፅ ጸድቋል። ከዚህ በተጨማሪ ጉባኤው በዛሬ ውሎው የክልሉን የካቢኔ አባላት መልሶ ለማደራጀት ተሻሽሎ የቀረበውን የአስፈጻሚ አካላት ስልጣንና ተግባር መወሰኛ አዋጅ ያጸደቀ ሲሆን ከዚህ በፊት 19 የነበረውን የክልሉን ካቢኔ አባላት ቁጥር አዲስ ከተጨመሩት ጋር ወደ 22 ከፍ ተደርጓል። ምክር ቤቱ የአዳዲስ 14 ካቢኖዎችን ሹመት ያጸደቀ ሲሆን ለተከታታይ አራት ቀናት በሐዋሳ ከተማ ሲካሄድ የነበረው ጉባኤ ዛሬ ተጠናቋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም